አውሮፓና ጀርመን የአውሮፓ ህብረት አባል ሀገራት መሪዎች ባለፈው ቅዳሜ ሮም ኢጣሊያ ውስጥ ለአውሮፓ ህብረት ምስረታ መንገድ የጠረገውን የሮሙን ውል ስልሳኛ ዓመት ያከበሩት ያለፈውን ጉዟቸውን በመገምገምና የወደፊቱን አቅጣጫና ግባቸውንም የሚያሳይ አዲስ ሰነድ በማጽደቅ ነበረ። የ27ቱ የህብረቱ አባል ሀገራት መሪዎች አዲሱን ሰነድ በፊርማቸው ያጸደቁትም በጎርጎሮሳዊው መጋቢት 25957 የሮም ውል በስድስት የያኔው የአውሮፓ የኢኮኖሚ ማህበረሰብ መስራቾች በተፈረመበት በሮሙ የካምፒዶሊዮ ቤተ መንግስት ነበረ። ከስድስት አስርት ዓመታት በፊት የቤልጂክ፣ የፈረንሳይ፣ የኢጣሊያ፣ የሉክሰምበርግ፣ የኔዘርላንድስ እና የምዕራብ ጀርመን መሪዎች የሮሙን ውል በፈረሙበት ብዕር የተፈረመው አዲሱ ሰነድ አውሮጳ የአባል ሀገራቱ የጋራ መጻኤ ዕድል መሆኑን አስቀምጧል። የብሪታንያ ሳይታሰብ ባለፈው ሰኔ ከህብረቱ አባልነት መውጣት ህብረቱን ለጊዜውም ቢሆን አስደንግጦ ነበረ። የህብረቱ የወደፊት እጣ ፈንታ የሚያሰጋቸው ጥቂት አልነበሩም። የህብረቱ ተቃዋሚዎችም አጋጣሚውን በመጠቀም ህብረቱ አበቃለት የሚል ከፍተኛ እንቅስቃሴ ሲያደርጉ ቆይተዋል። አዲሱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ብሪታንያ ከአውሮጳ ህብረት አባልነት ለመውጣት መወሰኗን በመደገፍ በምርጫ ዘመቻቸው ወቅት ይሰጡ የነበረው ጸረ የአውሮጳ ህብረት መግለጫ ህብረቱን ሲያሳስብ ሲያነጋግር የከረመ ጉዳይ ነበረ። ከዚያን ጊዜ አንስቶ የህብረቱ የወደፊት አቅጣጫ ምን መሆን አለበት፣ ችግሮችስ እንዴት ይፈቱ በሚሉ ነጥቦች ላይ የአባል ሀገራት መሪዎች ሲወያዩ ከቆዩ በኋላ ነው ባለፈው ቅዳሜ የጸደቀውን ሰነድ ያወጡት። ብሪታንያ ከአውሮፓ ህብረት አባልነት የምትወጣበት ሂደት ከመጀመሩ ከአራት ቀናት በፊት የጸደቀው ይህ ሰነድ የብራሰልስ ቤልጅጉ የአውሮፓ ፖሊሲ ጥናት ማዕከል በምህፃሩ ሲኢፒኤስ ዋና ስራ አስፈጻሚ ካረል ላኖ ለዶችቨለ እንደተናገሩት ጠንካራ የሚባል ሰነድ ነው። በእርሳቸው አስተያየት ሰነዱ የአውሮጳን ይበልጥ መጠናከር ይደግፋል። ባለፈው ሰኔ የብሪታንያ ሕዝብ ከአውሮጳ ህብረት ለመውጣት ድምፁን ከሰጠ በኋላ በአንዳንድ አባል ሀገራትም ሆነ በአውሮጳ ህብረት ኮሚሽን በኩል በየትኛው አቅጣጫ መጓዝ አለብን የሚሉ ጥርጣሬዎች ነበሩ። አሁን ግን በዚህ ሰነድ ቢያንስ ሀያ ሰባቱ የህብረቱ አባል ሀገራት ህብረቱን ለማጠናከር እና ወደፊት ለመራመድ እንደሚፈልጉ በግልጽ ማስቀመጣቸውን አይተናል። ወደ ኋላ መመለስም መፍትሄ እንደማይሆን ነው ያሳዩት። ላኖ እንዳሉት ሰነዱ በሚቀጥሉት አስር ዓመታት በአገር ውስጥና በውጭ ጸጥታ በመከላከያ በእድገትና በስራ ፈጠራ ላይ ትኩረት እንደሚደረግ ይገልጻል። መሰረቱ የጋራ ሴት የሆነው የአውሮፓ ህብረት በዓለም አቀፍ ደረጃም ተጨማሪ ኃላፊነቶችን ለመውሰድ ዝግጁ መሆኑንም ያስረዳል። እነዚህና ሌሎችም በሰነዱ የተካተቱና ህብረቱ ተግባራዊ ሊያደርጋቸው ቃል የገባባቸው አዳዲስ የአሰራር ስልቶችና እቅዶች ሰነዱን ልዩ ያደርጉታል ይላል የብራሰልሱ ወኪላችን ገበያው ንጉሴ። ይህ ሰነድ በአንድ በኩል በስልሳ ዓመት ውስጥ አውሮፓ ከጦርነት ማግስት ተነስቶ ይሄ የአውሮፓ ህብረት አሁን የት ላይ እንደደረሰና ያስገኛቸውን ውጤቶችና ግኝቶች በሚገባ ተቀብሎ ግን ያሉትንም ችግሮች በመገንዘብ እነዚህን ችግሮች እንዴት መፍታት ይቻላል በሚል አዲስ አይነት ስልት፣ አዲስ አይነት አወቃቀር፣ አዲስ አይነት ቃል ኪዳን ስለዚህ የዛሬ ስልሳ ዓመት ሮም ላይ የተፈረመው ውል እንደገና አሁን በዓለም አቀፍ ደረጃም ሆነ በአውሮፓ ህብረት ደረጃ በተፈጠሩ የፖለቲካ የኢኮኖሚ፣ እና የማህበራዊ ክስተቶች ላይ ተመርኩዞ በአዲስ መልክ የዛን ጊዜዎቹን እሴቶች ወደፊት ለማስቀጠል እና ህብረቱን ቀጣይነቱን አስተማማኝ ለማድረግ ቃል የተገባበት አዲስ ሰነድ በመሆኑ ለየት ያደርገዋል። አዲሱ ሰነድ የተለያየ የኢኮኖሚ ደረጃና ማህበራዊ ሁኔታ ውስጥ የሚገኙት አባል ሀገሮች እንደ አቅማቸው መጓዝ የሚያስችላቸው አሰራርም ይፈቅዳል። ይህን አሰራር ሁሉም አባል ሀገራት በመርህ ደረጃ ቢቀበሉትም የምስራቅ አውሮፓ ሀገራት ግን ስጋት አላቸው። እነዚህን ሀገራት ያሰጋው በአዲሱ ሰነድ የተካተተው ይህ አሰራር ከመጀመሪያው ለምን አስፈለገ? እንደገና ገበያው እንግዲህ አንዱ የአውሮፓ ህብረት ችግር በአባሎቹ መካከል ያለመመጣጠን ችግር ነው። እንደሚታወቀው የአውሮፓ ህብረት ሀያ ስምንቱ ሀገሮች ዩኬም እያለች በኢኮኖሚም በማህበራዊ ሁኔታም የተለያዩ ሀገሮች ናቸው። በሌላ መልኩ በአንድነት ደግሞ የጋራ ፖሊሲ እንዲነድፉ ይጠበቃል። ስለዚህ ያልተመጣጠኑ እና እኩል ያልሆኑ ኃይሎች ግን የጋራ ፖሊሲ እንዲነድፉና እንዲከተሉ የሚለው አካሄድ ችግር ሆኖ ቆይቷል። በዚህ ምክንያት የጋራ ፖሊሲ በኢኮኖሚውም የጋራ ፖሊሲ በመከላከያውም የጋራ ፖሊሲ በ የውጭ ፖሊሲም በኩል ብዙ ድክመቶች ነው የነበሩት። ስለዚህ ከዚህ በኋላ እንዴት መቀጠል ይቻላል በሚለው ላይ አምስት አማራጮች ቀርበው ነበር በኮሚሽኑ በኩል። አንዱ በነበረው መቀጠል ነው፣ ሌላ አማራጭ የለም የሚል ሌላው ደግሞ የበለጠ ፌዴራላዊ ሆኖ የፖለቲካውንም የኢኮኖሚው አሰራር ማዕከል አንድ ማዕከል በመምራት የአውሮፓ ህብረትና አጠናክሮ መቀጠል ይቻላል የሚል አንድ ዶኩሜንት ነበረ። ሌላው ደግሞ ባለው ሁኔታም ቢሆን ግን የተሻለ አሰራር ሊቀጥል የሚችልበትን መንገድ የሚል ነው የነበረው። ሌላው ግን አሁን አንቺ ያልሺው ሁለት አይነት አካሄድ በአባል ሀገሮች መካከል ሁለት አይነት አካሄድ ቢፈቀድ የቻሉ በአባላቶች ውስጥ በአንድ አቅጣጫ ነው የሚሄዱት ሁሉም ግን የፍጥነታቸው መጠን አንዳንዶቹ የበለጠ የሚቀራረቡ የጋራ የኢኮኖሚ ፖሊሲ፣ የጋራ የፖለቲካ ፖሊሲ የበለጠ ሊቀራረቡ የሚችሉ ለምሳሌ የፋይናንስ ዩኒየን ሊፈጥሩ ይችላሉ የመሳሰሉትን በዛ መልኩ እነዚህ የተወሰኑት በጋራ እንዲሄዱ ቢፈቀድላቸው፣ ሌሎች ደግሞ እንደአቅማቸው ከነዛ የነዛን በሚሰጧቸው ድጋፍና እነዚያን በመከተል እነሱን ይቀላቀሏቸዋል። ስለዚህ አንዱ ጎታች አንዱ ተራማጅ እንዳይሆን የሚችል የሄደ ሌላው ደግሞ እየተከተለ ህብረቱ የተፈለገለትን ግብ ወይም ያለመው ግብ ጋር ለመድረስ ይችላል የሚለው ነው። ይሄ ባለ ሁለት ፍጥነት አካሄድ ቢፈቀድ የሚለው ና ምናልባትም ተቀባይነት አለው ተብሎ የታሰበው የአውሮፓ ፖሊሲ ጥናት ማዕከል ዋና ስራ አስፈጻሚ ካረል ላኖ ደግሞ ሰነዱ ያካተተው የዚህ አሰራር መልእክት ግልጽ ነው ይላሉ ወደ ኋላ የሚጎተቱ አባል ሀገራት በጋራ ሊወሰድ የሚገባ እርምጃ ካለ እነርሱ ሳይጠበቁ የሚፈለገውን ተግባራዊ ከማድረግ ወደ ኋላ እንደማይሉ ማየት አለባቸው በዓለም አቀፍ ደረጃ ጠንካራ አውሮጳ እንዲኖር ከተፈለገ ወይም በአውሮጳ ውስጥም የተጠናከረ ጸጥታ የሚፈለግ ከሆነ ይህንን በማይፈልጉት ምክንያት ያሰብነውን ማድረጋችንን አንተውም ለማለት ነው ይሁንና ገበያው እንደሚለው በአባል ሀገራት መካከል ሁለት አይነት አካሄድ የሚፈቅደውን በአዲሱ ሰነድ ውስጥ የተካተተውን አሰራር የምስራቅ አውሮፓ ሀገራት ግዙፍ ኢኮኖሚ ያላቸውን ሀገራት የበላይነት የሚያሰፍን አለመተማመንን የሚፈጥርና ልዩነቱንም የሚያሰፋ ነው ሲሉ ስጋታቸውን እየገለጹ ነው። የምስራቅ አውሮፓ ሀገሮች በተለይ ይህን የሁለት ፍጥነት አካሄድ የየ ሀገሮቹን ሉዓላዊነት ይነፍጋል። ኃይሉን የፖለቲካውን ኃይል ስልጣን ወደ ብራስልስ ጠቅልሎ የሚሰጥ ነው። ስለዚህ የየሀገሮቹ ሉዓላዊነት ሳይደፈር መሆን አለበት፣ አንድነታችን መጠናከር ያለበት የሚል አቋም አለ። ስለዚህ ይህን አካሄድ በተወሰነ ደረጃም ቢሆን ምናልባት ልዩነቱንም ደግሞ ያሰፋዋል። ይሄ የተሻሉት የተሻለ ፍጥነት ሲወስዱ የሚያገኙትም ነገር በተሻለ ፍጥነት የሚሄዱበትም የተሻለ የንግድም የተሻለ የኢኮኖሚም ሁኔታ ሊኖር ስለሚችል ልዩነቱን ያሰፋዋል። ስለዚህ የዚህ አይነት የሁለት አይነት አካሄድ በአንድ ጥላ ስር በአንድ ድርጅት ውስጥ ካለ አለመተማመኑንና ልዩነቱን የበለጠ ያጎላዋል። ከሁሉም በላይ ደግሞ የየሀገሮቹ ሉዓላዊነት ወደ ብራሱ ተጠቅሎ ይወሰዳል የሚል ስጋት ነው ያሉ። በዚህ ምክንያት ነው እንግዲህ ይሄ አሁን ሙሉ በሙሉ በሁሉም ዘንድ ተቀባይነት አግኝቶ ወደ ስራ ይገባል የማይባለው። ገና እንግዲህ በዚህ ጉዳይ ላይ በዝርዝር ውይይቶች፣ ጥናቶች የሚካሄዱ ነው የሚሆነው። እንደተባለው ግን አውትራይት ዝም ብለው የተቃወሙት ሳይሆን በመሰረተ ሀሳቡ ተቀብለው ግን በአሰራር ደረጃ በተግባር ደረጃ ብዙ ችግሮች ያሉበት መሆኑን ነው። ለምሳሌ ፖላንድ የምትጠቀስ ነች። ምናልባት ምስዋ እንደውም ላትፈርም ትችላለች የሚል ስጋት የነበረው ግን በመርህ ደረጃ ሁሉ እንደ ሁሉ እንደ ሌሎቹ ተቀብለውታል። ስለዚህ ይሄ ልዩነት ይቀጥላል፣ ግን ይሄንን ልዩነት እንፈታዋለን ነው። የሮሙ ውል የአልማዝ ዮቤ ልዩ በተከበረበት በሮም የጸደቀው አዲሱ የአውሮጳ ህብረት ሰነድ የህብረቱን ተጠናክሮ መቀጠል የሚያሳይ ቢሆንም በመካከሉ ሊፈጠሩ የሚችሉ ክስተቶች ሊፈታተኑት እንደሚችሉ ካረል ላኖ ሳይጠቅሱ አላለፉም። ሰነዱ ጥሩ ነው ላለው። ሆኖም እንዴት ተግባራዊ እንደሚሆን ማየት አለብን። ህብረቱ በርካታ ተግዳሮቶች አሉበት፣ ልዩነቶችም አሉ። በአውሮፓ ህብረት የተለያዩ አመለካከቶች አሉ። በዚህ አመት የሚካሄዱት ትኩረት የሚሰጣቸው ምርጫዎች አሉ። የፈረንሳይ ምርጫ አለ፣ የጀርመን ምርጫ አለ፣ በጣሊያንም ምርጫ ሊኖር ይችላል። በቼክ ሪፐብሊክም እንዲሁ። የነዚህ ምርጫዎች ውጤት ደረጃ የተለየ ስሜት ሊፈጥር ይችላል። ስለዚህ አሁን በተፈጠረው ሁኔታ የሚጠበቀው ውጤት መገኘት አለመገኘቱ ያኔ የሚታይ ይሆናል። የአውሮፓ ሕብረትን እውን ያደረገው የሮማው ስምምነት ስልሳኛ ዓመት ሲከበር በጸደቀው በአዲሱ የሮማ ሰነድ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።